The voice of America. ተከታዩም እዚያው አዲስ አበባ ያቆየናል። በኢትዮጵያ የተጀመረውን ለውጥ አስመልክቶ የአሜሪካ ድምፅ ከአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ጋር ውይይት አድርጎ ቀደም ባለ አንድ ዝግጅት የመጀመሪያውን ክፍል ማቅረቡ ይታወሳል። ፕሮፌሰር ብርሃኑ በለውጡ አፍላ ወቅት እዚያና እዚህ የሚታዩ ግጭቶችና የሰላም እጦቱ የሚፈታባቸው መንገዶች አዲስ መሆንን ወይም አስገንዝበዋል። ለውጡን የሚያካሂደው መንግስት ግጭቶቹን እንደ ተዚህ ቀደሙ በአፈናና በኃይል ለመፍታት እንደማይፈልግም ጠቁመዋል። የዛሬው ውይይት የሚጀምረው ያወያያቸው ዘጋቢያችን መለስካቸው አምሃ ከሚያነሳባቸው ጥያቄ ይሆናል። ይሄ አሁን ያለውን አለመረጋጋትና ሰላም ወደ ባሰ ሁኔታ እንዳይል ለማድረግና ያለው መንግስትም በተሻለ ተቀባይነት እንዲኖር ለማድረግ ከአንዳንድ ተቃዋሚ ፓርቲዎች የሚሰጡ አስተያየቶች አሉ። ያም የበለጥ ተቀባይነት እንዲያገኝ የብሔራዊ አንድነት መንግስት ቢቋቋም ከተቃዋሚዎችም አንድ አዲስ አይነት ስትራክቸር ተፈጥሮ ይህንን ሰላምና መረጋጋት የበለጠ ተጨባጭ ሊያደርግ የሚያስችል አካል መፍጠር ይቻላል የሚሉ አሉ። በእናንተ በኩል ያለው አስተያየት እንዴት ነው? እኔ ስልጣን ላይ አሁን ያለው ይሄ ለውጡን ከመንግስት ሳይድ ሆኖ የሚያካሄደውን መንግስት ሌሎች ተቃዋሚዎች ቢገቡበት ባይገቡበት የሚለው ሁለተኛ ደረጃ ጥያቄ ይመስል። ለምን ነው ሁለተኛ ደረጃ ጥያቄ ነው? በመጀመሪያ በእነኚህ ፖለቲካ ኃይሎች መካከል መግባባት መኖር አለበት። ይሄ ፖለቲካ እንዴት ይሄድ፣ የሚቀድመው ያ ውይይት። በዛ ውይይት ላይ የተመስርተህ ይህን የተረጋጋ ሁኔታ ለመፍጠር እንደ ፖለቲካ ኃይሎች፣ ይህን ለውጥ እንደምንደግፍ ኃይሎች፣ ምን ቢደረግ ጥሩ ነው የሚለው ከዛ ውይይት ውስጥ የሚወጡ ነገሮች ነ አንድ መፍትሄ ብቻ አይደለም ያለው የብሔራዊ አንድነት መንግስት ይቋቋም የሚለው ብቻ። ይዞት ያለው መንገድ አንድ መንገድ ብቻ፣ ሌሎች መንገዶች ሊኖሩ ይችላሉ። ዋናው መሆን ያለበት መጀመሪያ ውይይቱ መደረግ አለበት። በምን ደረጃ እንሄድበት ይሄን ለውጥ ሁላችንም ወደ ምንፈልገው ቦታ ለማድረስ በምን ደረጃ እንሄድበት የሚለው ውይይት መቅደም አለበት ነው ብለዋል። ቀድመህ መፍትኄው ይሄ ነው ብቻ ብለህ ከመሄድ ከሁሉም አቅጣጫ የሚመጡትን ሀሳቦች ማዳመጥና ለመነጋገር የሚያስችል ፎረም ከተዘጋጀ በኋላ እነኝን ውይይቶች ስታረግ ያሉት አማራጮች ቀርቦ የትኛው አማራጭ ይሻላል በሚል በቀናነት በእርግጥም ይህንን ወደ ተረጋጋ ማህበረሰብ እንሄድ በሚለው ላይ ስምምነት ካለ ፖለቲካችን የሚካሄድበት መሰረታዊ የሆነ ኮድ ኦፍ ኮንዳክት አሰራር ሂደት ላይ በደምብ ስምምነት ካለ ያ የመጀመሪያ ውይይት ይመስለኛል። ያን ውይይት አድርገህ በምን መልክ እንደሚካሄድበት እያንዳንዱ የፖለቲካ ድርጅትም ሆነ ማህበረሰቡ በምን አይነት አካሄድ ነው ፖለቲካውን ማካሄድ የሚችለው የሚለው ላይ መሰረታዊ ስምምነት ከተደረሰ በኋላ ሁለተኛው ደረጃ የምለው ውይይት ይሄ ወደ ዴሞክራሲያዊ ስርዓት የሚደረገው በምን ተቋሞች ላይ ነው መመስረት ያለበት መቀየር ያለባቸው ህጎች አሉ ወይ? መቀየር ያለባቸው ተቋማት አሉ ወይ? በምን መልክ ነው ስትል እንደ አማራጭ የሚመጣ ከሆነ ያኔ መጥቶ ነው ውይይት የሚደረግበት ብዬ ነው የማምነው። አፕራዮሪ ይሄን የሚያምኑ ሊኖሩ ይችላሉ። የለም ወረድ፣ የሽግግር ሂደቱ ተጀምሯል እና እነኝ ተቋማት በምን መልክ በጋራ እንደምናደርገው መወያየቱ ይጠቅማል የሚሉ አሉ። አይ ቲንክ እነኚህ ሁሉ ቀርበው በቀናነት ውይይት ተደርጎ የሚሻለው የቱ ነው ብሎ መምረጥ ይቻላል። ኔሰሰሪ አንድ አይነት መንገድ ብቻ ነው ያለው ብሎ አስቀድሞ ከመወሰን ማለት ነው። ግን አሁን አገሪቱ ካለችበት ሁኔታ አኳያ ስንመለከተው ይሄ በጣም አጣዳፊ ይመስለኛል ከሁሉም የበለጠ። በእርሱ አስተያየት እንደዚያ ከሆነ መንግስት ይህንን አጣዳፊ ሁኔታ የበለጠ ተግባራዊ ለማድረግ መሄድ የለበትም ወይ? መቼ ይሆናል ብሎ ያስባል? መለስካቸው እዚህ ሀገር ነው ያለ ያሉት ችግሮችን ብዛት ታየዋለህ። ከሰሞኑ እንኳን የሚደረገውን እንቅስቃሴ ታያለህ። እና አንዳንድ ጊዜ ለመፍረድ ከባድ ነው። ለተቀማጭ ሰማይ ቅርቡ ነው የሚባል ነገር አለ። የትኛው ነው ሪሊ እርጀንት እና ኢሚዲየትሊ መንግስት ትኩረት የሚሰጥበት የሚለውን ይህን ዴሞክራሲያዊ ስርዓት ለመፍጠር ያሉት አደጋዎች ምንድን ናቸው? አስቸኳይ አደጋው የትኛው ነው ምናምን እያለ ዝርዝር መረጃ ያለው አካል ስላለ በተወሰነ ደረጃ እምነት ካለህ የመንግስት ስልጣን የያዙ የለውጥ ኃይሎች ይሄን ነገር ይፈልጋሉ፣ ለካም በእርግጥ እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር ይፈልጋሉ፣ ወደዛ ነው ለመሄድ የሚያስቡት የሚለው ላይ እምነት ካለህ አንዳንድ ጊዜ የመረጃ ልዩነቶችም አሉ ነው። እነሱ ምን መረጃ እንዳላቸው ምን አደጋ ነው የበለጠ ያለው ምናምን የሚለውን የበለጠ ያውቃሉ። ግን ኢሚዲየት ያሉ ችግሮችን በመፍታት ረገድ በዘላቂነት ግን ሌላ አማራጭ የለም ነው። በዘላቂነት ሁሉም የፖለቲካ ኃይሎች ቁጭ ብለው ተነጋግረው በምን መልክ እንሄድበት የወደፊቱን አቅጣጫ በምን መልክ በጋራ እንቀይ ሰው የሚል ነገር ማድረጋቸው ምርጫ ያለው ነገር አይደለም። የመንግስትም ላይ ያሉት የለውጥ ኃይሎች ይህንን የሚረዱ ይመስለኛል። መቼ ነው ጊዜው መሆን ያለበት የሚል ነው። ግን አሁን እየጨመረ የመጣው አይ ቲንክ በብዙ ኃይሎች መካከል ያለው ስምነት ይሄ ውይይት ቶሎ መጀመር አለበት። ይሄ ውይይት በቆየ ቁጥር ማህበረሰቡ በአጠቃላይ የዚህ የለውጥ አቅጣጫ ምንድን ነው በሚለው ላይ ብዥታ በሚኖርበት ጊዜ ግጭቶች እየጨመሩ ነው የሚሄዱት። ስለዚህ ህብረተሰቡን በደንብ እንዲረጋጋ እንዲህ አይነት ውይይቶች መጀመራቸው በጣም አስፈላጊ ይመስለኛል እ አይ ቲንክ የመንግስት ኃይሎችም ይህንን ይረዳሉ ብዬ ነው የማስበው በተለያዩ ስፍራዎች ሄዳችሁ እስከ እናደርጋችሁ እንሰማለን። ብዙም ጎልቶ አይሰማም። እንደው በድርጅት አኳያ ምን ያህል ተጽዕኖ አሳደረን ነው ብላችሁ ታስባላችሁ? ተቀባይነታችሁ ምን ያህል ነው? ለረጅም ጊዜ ሀገር ውስጥ ያልነበርን አዲስ በአመራር ደረጃ ያልነበርንን ምንም እንኳን ድርጅት የተለያዩ አወቃቀሮች ስለነበረን ድርጅት በሀገር ውስጥ ብዙ አባላት ያፈራንም ቢሆን ከህብረተሰቡ ጋር እንደዚህ በቀጥታ ለመገናኘት እድል ያገኘ ነው አሁን ነው በዚህ ጊዜ ውስጥ የምናየው የህዝብ ተቀባይነት ለእኛ በጣም ከገመት ነውም በላይ አዎንታዊ እኛ የምንከተለው የፖለቲካ መስመር በተለይ በዜግነት ላይ የተመሰረተ ፖለቲካ ውስጥ መሄድ አለብን። ኢቬንቹአሊ አት ሰም ፖይንት ወደዛ መሄድ አለብን። የአገሪቱ ችግሮች ከዚህ በፊት በነበረው አይነት ፖለቲካ ቢካሄድበት ሙሉ ለሙሉ ሶል ማድረግ አይቻልም። የአንድ ማህበረሰብ ዘላቂ የፖለቲካ ስርዓት አሁን ባለው አይነት በተከታተፈ መንገድ ሄዶ ዘላቂ የሆነ መረጋጋት ያመጣል ብለን አናምንም የሚለውን ሀሳብ ለህብረተሰቡ በምንነግር ጊዜ እና ህብረተሰቡ ያንን ሀሳብ የሚቀበልበትን ስናይ በጣም ተስፋ ሰጪ እና በሰፋ ባለ ማህበረሰብ ውስጥ ይሄ ስሜት ያለ መሆኑን የእኛን የፖለቲካ አቅጣጫ የሚደግፍ ብዙ ኃይል እንዳለ ለማየት ችለናል። ይሄንን ከአጠቃላይ የማስ ድጋፍ ወደ ተቋማዊና ስትራክቸር በሆነ መንገድ የማደራጀት እና ለሚቀጥለው ከፊታችን ለሚጠብቀን የፖለቲካ ሂደት ለማዘጋጀት ስራዎች እየሰራን ነው። አብዛኛው ስራችን ያለው እሱ ላይ ነው። በየአካባቢ ያለውን ማህበረሰብ ይህን የሚደግፈውን ማህበረሰብ የማደራጀት ስናደራጅ ደግሞ በተቻለ መጠን ዴሞክራሲያዊ በሆነ መንገድ ድርጅቱ ራሱ መሰረት እንዲያደረግ ከወረዳ ጀምረን በምርጫ አባላት የሚመርጧቸው ሰዎች የወረዳ ኃላፊዎች የሚሆኑበት፣ ከዛም በኋላ ለውድድርም የሚቀርቡ አባሎች ካሉ እዛው ወረዳው ህዝብ እየመረጠ የሚሄድበት እንጂ የፓርቲ የበላይ አመራሮች የሚሾሙበት አይነት ሁኔታ እንዳይፈጠር የጀመርነው አዲስ አደረጃጀት እየሰራንበት ነው። ማንኛውም አዲስ አደረጃጀት እንደሚኖረው እንከኖች ሊኖሩት ይችላሉ። ግን በብዛት ተቀባይነት ያገኘ አሰራር ነው። እሱን እንቀጥላለን። በኢትዮጵያ ውስጥ የዜግነት ፖለቲካ ለዘላቂ ችግሮቻችን መፍትሄ ነው ብሎ የሚያስበው የህብረተሰብ ክፍል ትንሽ እንዳልሆነ አይተናል። በጣም ሰፊ የሆነ የህብረተሰብ ክፍል ያንን እምነት ይዞ የሚሄድ እንዳለ እናውቃለን። በሌላ በኩል ደግሞ የለም ይሄ ከዚህ በፊት የነበረው አይነት በብሄር ተደራጀ አይነት ፖለቲካ ኦር ያገሪቱም የዜግነት መሰረት የብሄር እንትን ነው የሚለው ፖለቲካ ስቲል ቫሊድ ነው ስቲል በዛ ላይ መሄድ አለብን የሚሉ ኃይሎች አሉ። እነኚህ መሰረታዊ የምትላቸው ልዩነቶች በእነኚህ መሰረታዊ ልዩነቶች ላይ ዛሬ መስማማት የለብን ሁለት ነገሮች አሉ ማምታታት የሌለብን በመሰረታዊ እምነት ደረጃ ያለን ልዩነት አለ ያ እንደተጠበቀ ሆኖ እነኝህን መሰረታዊ ልዩነቶች ለመፍታት የምንሄድበት አካሄድ ምን መሆን አለበት የሚለው እሱ ሁለተኛው ደረጃ ጥያቄ ነው። እና እኛ የምንለው አሁን በዚህ በመሰረታዊ እምነት ደረጃ ያሉ ልዩነቶችን እንደጠበቅ፣ ግን እንዴት እንሄድበት፣ እንዴት በሰላማዊ መንገድ እንሄድበት፣ እንዴት ማናቸው ሀሳቦች በነፃነት የሚተላለፉበትና የሚሄዱበት መንገድ እንፍጠር ምናምን የሚለው ወሳኝ ነው። አሁን መወሰን ያለብን ኢሚዲየትሊ መወሰን ያለብን እሱን ነው። ከግጭት የሚያወጣን በዛ ላይ ስምምነት ካለ እሱን እያካሄድን የምንለው ዴሞክራሲያዊ ስርዓት በመጨረሻው ህብረተሰቡ የሚወስነውን እንቀበላለን እስካሉ ድረስ ህብረተሰቡ ደግሞ እንዲወስን የሚያስፈልገው ነፃ የሀሳቦች መሸራሸር ማንም ማንንም ኢንቲሚዴት የሚያደርግበት ሳይሆን ሀሳቦች ቤትም አካባቢ በነፃነት የተለያዩ ሀሳቦች ቀርበው ዜን ህዝቡ የሚመርጥበትን ሁኔታ ወደምናዘጋጅበት ዘላቂ ፖለቲካ እንሂድ ካልን ሌላ መንገድ የለውም። ስለዚህ የመጀመሪያውን አካሄዳችን ላይ ፖለቲካችንን እንዴት እናካሄዳለን በሚለው ላይ ስምምነት መደረስ አለበት። አርበኞች ግንቦት ሰባት ከተለያዩ በውጭ ሀገር ከሚኖሩ ድርጅቶች ጋር በአንድነት ለመስራት ወይም ተቀራርቦ ለመስራት ብዙ ጊዜ ሲጥር እንደነበረ ይታወቃል። ቀደም ባሉት ዓመታት ያ ሁኔታ አሁን ምን ደረሰ? የእናንተ እስከ ንቅናቄነት ወደ ፓርቲነት ለመቀየር የምታደርጉት ምን ደረጃ ደርሷል? እኛ ከንቅናቄነት ወደ ፓርቲነት መቀየር የሚለውን ጉባኤ ጠርተን በጉባኤ ወስነን፣ አሁን እየሰራ ነው ያለ ነው። ያንን ሂደት ነው ከስር ጀምሮ የማደራጀት ስራ ብዙ ጊዜያችንን እየወሰደው ያለው እሱ ስራ ነው። ከሌሎች ድርጅቶች ጋር የምናደርገው የነበረው ስምምነት ተቀራርቦ መስራት ምናምን፣ ከዚህ በፊት ንቅናቄ በነበርን ጊዜ ሚኒመም ፕሮግራም ነበርን። ይሄ ንቅናቄው ፓርቲ አልነበረም ዝርዝር ፕሮግራሞች አልነበሩትም በምንም ጉዳዮች ላይ በሁለት ጉዳዮች ላይ ብቻ ነበረ ንቅናቄ የተመሰረተው አንደኛው የአገር አንድነት መጠበቅ አለበት የሚለው ሁለተኛው ደግሞ እውነተኛ ዴሞክራሲያዊ ስርዓት መፈጠር አለበት በዚህ ዙሪያ ያሉ ይሄንን የሚፈልጉ ካለፈው ስርዓት ጋር በሚደረገው ትግል ላይ ይህንን የሚፈልጉ ኃይሎች ተቀራርበን በመስራት በኩል የተለያዩ እንትኖች ፈጥረናል እንዳልከው አብረንም ስንሰራ ቆይተናል አሁን ያንን ተሻግረናል። በተወሰነ ደረጃ ያ ምን ፈልገው ቦታ ላይ እየደረሰን ነው። ሙሉ ለሙሉ እንኳን ባይሆን ወደዛ መሄድ እንዳለበት በማህበረሰብ ደረጃ ስምምነት የተደረሰበት ኢቭን በመንግስት ላይ ያሉት የለውጥ በማምጣት ደረጃ ብዙ አስተዋጽኦ ያደረጉትም ኃይሎች ያመኑበት ነው። ደርሰናል። አሁንም ይቀጥለው ወደ ምርጫ ፖለቲካ የምትገባው። ምርጫ ፖለቲካ ውስጥ ስትገባ ደግሞ ዝርዝር ፖሊሲ ያውጥተህ በምን በምን እንደምታምናው የአይዲዮሎጂ ቅኝት ምን እንደሆነ በግልጽ አስቀምጠህ በዛ አይዲዮሎጂ ቅኝት ላይ የሚሰባሰቡ ኃይሎችን ይዘህ ነው ምትሄደው ሶ፣ ዝም ብለህ ጥምረት ምናምን አይደለም። በአመለካከት ደረጃ በፖሊሲ ደረጃ የሚስማሙ ኃይሎች የሚሰባሰቡበት እና ተለቅ ያሉ ሰፋ ያለ ድንኳን ያላቸው ፓርቲዎች የሚቋቋሙበት ሂደት ላይ ነው ያለ ነው። ስለዚህ በአንድ ጊዜ የሚፈለገው ውጤት ጋር እንደርሳለን እንኳን ባትል ይሄ ያንዳንዳችን እንደ ፓርቲ ከስመን ትልቅ ሪሊ አገራዊ የሆኑ ትላልቅ ፓርቲዎች ይቋቋሙ በሚለው ላይ የሚስማሙ ኃይሎች በደንብ እየወጡ ነው። ውይይቶች እየተደረጉ ነው። ወደዛ እየተሄደ ነው። ምን ያህሎቹን እያካትተ ይሄዳል፣ በዚህ መልክ ምን ያህል ስብስቦች ይፈጠራሉ የሚለው ገና የምናየው። ግን እስካሁን ካደረግናቸው ውይይቶች ተስፋ የሚሰጡ አካሄዶች አሉ። በምን መልክ መሄድ አለብን? ኢቭን የዚህ አይነት የፓርቲ ምስረታ እንደ ከዚህ በፊቱ መሪዎች ተሰብስበው የሚፈጥሩት ሳይሆን ከስር ጀምሮ የሚዋሃድ ከወረዳ ጀምሮ የሚዋሃድ መሆን እንዳለበት ከተወሰኑት ጋር ስምምነት አድርገናል። እሱን እየሰራ ነበር። በጣም አመሰግናለሁ ከበርነ። በጣም አመሰግናለሁ መስራ